ትኩረት በአፍሪካ በታንዛኒያ 24 ሚሊዮን መራጭ ህዝብ በነገ ዕለት በሀገሪቱ በሚካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ ላይ ድምፁን እንዲሰጥ ወደ የምርጫ ጣቢያዎች ተጠርቷል ከወዲሁ ግልጽ የሆነ አንድ ጉዳይ ከምርጫው በኋላ ታንዛኒያ አዲስ ፕሬዝደንት እንደሚኖራት ነው ምክንያቱም በአፍሪካ ባሉት ብዙዎቹ ፕሬዝደንቶች አንጻር የታንዛኒያው ፕሬዝደንት ጃካያ ኬክዌቴ የሀገሪቱን ህገ መንግስት በመጣስ ለሶስተኛ የስልጣን ዘመን ለመወዳደር እቅድ የላቸውም። በታንዛኒያ የመድብለፓርቲ ፓርቲ ስርዓት እንደ አውሮፓውያን ዘመን አቆጣጠር በ1995 ዓ ም ከተዋወቀ ወዲህ ከተካሄዱት ምርጫዎች ሁሉ የነገው ፕሬዝደንታዊ ምርጫ በምህፃሩ ሲሲኤም በሚል መጠሪያ ለሚታወቀውና እንደ አውሮፓውያን ዘመን አቆጣጠር ከ1977 ዓ ም ወዲህ በስልጣን ላይ ለሚገኘው ለገዢው ቻማ ቻ ማፒንዱዚ ወይም በዘረፋ ትርጉሙ ለአብዮታዊው ፓርቲ አዳጋች እንደሚሆን ይጠበቃል። ምክንያቱም በገዢው ፓርቲ ውስጥ ባለፉት ወራት የተፈጠሩ ውዝግቦች ቁጥራቸው ትንሽ የማይባሉ ከፍተኛ የፓርቲው አባላት ፓርቲውን ለቀው እንዲወጡ ያደረጉ ሲሆን፣ የተቃዋሚ ቡድኖች በዚሁ አጋጣሚ በመጠቀም ቅር የተሰኙትን የገዥውን ፓርቲ ለቀው የወጡትን ፖለቲከኞች ወደ ጎራቸው በደስታ ተቀብለዋል። በታንዛኒያ ፕሬዝደንታዊ ምርጫ ላይ ስምንት እጩዎች በተወዳዳሪነት ቀርበዋል። ከእጩዎቹ መካከልም በሀገሪቱ ታሪክ ውስጥ ለመጀመሪያ ጊዜ አንዲት ሴት ተወዳዳሪ ይገኙበታል። እያም ቢሆን ግን ስድስቱ በሀገሪቱ ሕዝብ ዘንድ ያን ያህል እውቅና የላቸውም። ከሁለት ወር የምርጫ ዘመቻ በኋላ ብዙ የፖለቲካ ታዛቢዎች እንደሚገምቱት ፕሬዚደንት ጃካያ ኪክዌቴን ለመተካት ጠንካራው ፉክክር የሚካሄደው በሁለት እጩዎች መካከል ብቻ ይሆናል። የመጀመሪያው የገዢው ቻማቻ ማፒንዱዚ ሲሲኤም ፓርቲ እጩ ጆን ማጉፉሊ ናቸው። ማጉፉሊ የቀጣዩ መንግስት ፕሬዝደንት ሆነው ቢመረጡ እንደሚያከናውኗቸው ከገለጿቸው ተግባራት መካከል በተለይ በሀገሪቱ በሚታየው ሙስና አንጻር ቁርጠኛ እርምጃ የሚወስዱበት ድርጊት አንዱ እንደሚሆን በምርጫ ዘመቻቸው ወቅት ቃል ገብተዋል። በሀገሪቱ መንግስት ውስጥ ገንዘብ የሚሰርቁ ጥቂት ሙሰኛ ባለስልጣናት አሉ። እነዚህም ባለሥልጣናት ሊነግራቸው የሚፈልገው ሕጉን ተከትሎ መሥራት እንዳለባቸውና ቃለ መሐላ እንደ ፈጸምኩም የሙሰኞችን ጉዳይ የሚመለከትና ወዲያውኑ ወደ ወይኒ የሚልክ አንድ ልዩ ፍርድ ቤት እንደማቋቁም ነው። ያለፉት 20 ዓመታትን የካቢኔ ሚኒስትር ሆነው ያገለገሉት ጆን ማጉፎሊ ምንም እንኳን ታታሪና ጠንካራ አቋም ያላቸው በመሆናቸው ቢታወቁም በገዢው ፓርቲ ውስጥ ተሰሚነታቸው ያን ያህል ባለመሆኑ አሁን የቻማ ቻ ማፒንዱዚ ፓርቲ ፕሬዝደንታዊ እጩ ሆነው መመረጣቸው ብዙዎችን አስገርመዋል። የማጉፎሊ እጩነት ፖለቲካዊ ስህተት ነው ያሉ አንዳንድ የፓርቲው አባላት ይሄው ሁኔታ ምናልባት የገዢውን ፓርቲ በስልጣን ላይ የመቆየት እድል አደጋ ላይ ሊጥለው እንደሚችል ሰግተዋል። ጉቦኝነትን ድህነትንና ስራጥነትን መታገል እንዲሁም በመሬት ጥያቄዎች ሰበብ ለቀጠሉት ንትርኮች መፍትሄ ማስገኘት የተሰኙት ጉዳዮች የተቃዋሚ ቡድኖች በምርጫው ዘመቻ ወቅት ያነሷቸው ዋነኛ ነጥቦች ናቸው። በአሁኑ ምርጫ የተቃዋሚ ቡድኖች ለመጀመሪያ ጊዜ በአንድ ፕሬዝደንታዊ እጩ ላይ ማለትም በኤድዋርድ ሎዋሳ እጩነት ላይ በመስማማት አንድ ኅብረት ፈጥረዋል። ሎዋሳ እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2008 ዓ ም ድረስ የሀገሪቱ ጠቅላይ ሚኒስትር ነበሩ። ይሁንና ሎዋሳ የሙስና ወቀሳ በቀረበባቸው ጊዜ ወቀሳውን በጥብቅ በማስተባበል የጠቅላይ ሚኒስትርነቱን ስልጣናቸውን እለቀዋል። ይህንን ተከትሎም የገዢው ቻማቻ ማፒንዱዚ ፓርቲ አባል የነበሩት ሎዋሳ ለፕሬዝደንታዊው ምርጫ የፓርቲያቸው እጩ ሆነው ለመቅረብ ባለፈው ሐምሌ ወር ባደረጉት ፉክክር በጆን ማፉጉሊ በተሸነፉበት ጊዜ ከፓርቲው ለቀው በመውጣት የተቃዋሚውን ጎራ ተቀላቅለዋል። ሎዋሳ አሁን አራት ዋነኛ የታንዛኒያ ተቃዋሚ ፓርቲዎች ብሎም ቻዴማ፣ ኤንሲሲአር ማግዊዚ የተባበረው የሲቪክ ግንባር በምህፃሩ ሲዩኤፍ እንዲሁም የህዝብ ህገ መንግስታዊ ህብረት በምህፃሩ ኤንኤልዲ የተጠቃለሉበትን ህብረት በመምራት ላይ ይገኛሉ። ሎዋሳ በምርጫው ዘመቻ ወቅት ትልቅ ትኩረት ካሳረፉባቸው ጉዳዮች መካከል ለሁሉም የታንዛኒያ ህዝብ የተሻለ የትምህርት ዕድል መስጠት የተሰኘው ርዕስ ነበር። ቻኳንዛ በመጀመሪያ መንግስት ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ ትምህርት በነፃ የሚሰጥበትን አሰራር ማረጋገጥ አለበት። ማንም መጥቶ ይህንን ማድረግ አንችልም ብሎ ሊነግረኝ አይገባም። ይህን ማድረግ እንችላለን። ጥቅም ለሌላቸው ነገሮች ብዙ ገንዘብ ነው የምናጠፋው። ስለዚህ ለልጆቻችን ስንል ገንዘቡን በትክክለኛ መንገድ ጥቅም ላይ እናውለው። ምንም እንኳን ታንዛኒያ ጉልህ የኢኮኖሚ እድገት ብታስመዘግብም ብዙዎቹ የሀገሪቱ ዜጎች ከዚሁ እድገት ተጠቃሚ አልሆኑም። በብዙዎቹ ድሆች እና በጥቂቶቹ ሀብታም ታንዛኒያውያን መካከል ልዩነቱ በየጊዜው እየሰፋ ነው የሄደው። የኮሬንቲ አቅርቦት አሁንም የተወሰነ ነው። የጤናውን፣ የትምህርት፣ የግብርናና የመጓጓዣውን ዘርፎች ለማሻሻል ግን ተጨማሪ የኮሬንቲ አቅርቦት አስፈላጊ እንደሆነ ይገኛል። ዴሞክራሲያዊውን ስርዓት ከተከሉት አፍሪቃውያት ሀገራት መካከል ቀዳሚ በምትባለዋ መረጋጋት በሰፈነባት ታንዛኒያ ውስጥ በምርጫው ዋዜማ ውጥረት ይታያል። በተጭበረበረ የምርጫ ሂደት የሚገኝ ውጤት በሀገሪቱ ሁከት እንዳይቀሰቅስ ብዙዎች ሰግተዋል። ከዚህ በተጨማሪም ብሔራዊው አስመራጭ ኮሚሽን ሰሞኑን አንዳንድ የፖለቲካ ፓርቲዎች የወጣት ቡድኖቻቸውን ወደ ሚሊሻ ክንፎች ለመቀየር ሳያቅዱ እንዳልቀሩ መረጃ እንደደረሰው የገለጸበት ድርጊት የሕዝቡን ስጋት ማጠናከሩ አልቀረም። እርግጥ ፓርቲዎቹ ይህን አባባል አስተባብለዋል። ይሁን እንጂ የፖለቲካ ተንታኙና ደራሲው የታንዛኒያ ዜጋ አቲሎ ታጋሊሌ ማስተባበያውን አብዝተው ይጠራጠሩታል። እንዲህ አይነቶቹን የሚሊሻ ቡድኖች በመጀመሪያ ያቋቋመው አረንጓዴዎቹ ዘቦች ያላቸውን ሚሊሻዎች ያደራጀው ራሱ ሲሲኤም ነው። ሌሎች ፓርቲዎችም ይህን በመከተል የተባበረው ሲቪክ ግንባር ሰማያዊ ዘቦች፣ ቻዴማ ደግሞ ቀዮቹ ዘቦች የተባሉትን ቡድኖች አቋቁመዋል። በአጭሩ እነዚህ ቡድኖች አደገኞች ናቸው። ምክንያቱም ፓርቲዎቹ ቡድናቱን በምርጫው ዕለት ሙከትን ለመቀስቀስ ተግባር ሊጠቀምባቸው ይችላሉ። ከዚህም በተጨማሪ ደግሞ ግልጽ መሆን ያለበት ጉዳይ የሚሊሻዎቹ ቡድኖች ሕጋዊ እውቅና ያላገኙ መሆናቸው ነው። ንዑሱ የጸጥታ ስጋት በታየበት ባሁኑ ጊዜ ተሰናባቹ የሀገሪቱ ፕሬዚደንት ጃካያ ኪክዌቴ እና የሃይማኖት መሪዎች ምርጫው በሰላማዊ ሁኔታ እንዲካሄድ ጥሪ አሰምተዋል። ታንዛኒያውያን በነገ ዕለት ከፕሬዝደንታዊ ምርጫ ጎን ለጎንም ብሔራዊውን ምክር ቤትና የአካባቢ መስተዳድሮችንም ይመርጣሉ። ከዚህ በተጨማሪም የከፊል ራስ ገዟ የዛንዚባር ደሴት ነዋሪዎች ከአጠቃላዩ የታንዛኒያ ምርጫ ጎን አዲስ የዛንዚባር ፕሬዝደንትና ምክር ቤት ይመርጣሉ። በታንዛኒያ በአጠቃላይ ለውጥ እንዲኖር በአሁኑ ጊዜ ከፍተኛ ፍላጎት ይታያል። ይሁንና ጥያቄው የተቃዋሚ ፓርቲዎች ህብረት እንደ አውሮፓውያን ዘመን አቆጣጠር ከሰባኛዎቹ ዓመታት ወዲህ በሀገሪቱ ፖለቲካ ላይ ጠንካራውን ቦታ ይዞ ሲጓዝ የቆየውን ገዢውን የቻማቻ ማፒንዱዚን ፓርቲ ከስልጣን ኮርቻ ላይ ማንሳቱ ይሳካለታል ወይ የሚለው ነው። ይህ እውን ከሆነ የቻማቻ ማፒንዱዚ ፓርቲ በምርጫ ሳጥን ከስልጣን የተወገዱትን በዛምቢያ የዶክተር ኬኔት ካውንዳ የተባበረውን ብሔራዊ የነፃነት ፓርቲ በማላዊ የዶክተር ሄስቲንግ ካሙዙባንዳ ኮንግረስ ፓርቲ እንዲሁም በኬንያ የአፍሪቃውያን ብሔራዊ ህብረት ፓርቲን የመሳሰሉትን የነፃነት ፓርቲዎች ጎራ ይቀላቀላል። የታንዛኒያ ህገ መንግስት በሚፈቅደው መሰረት ሁለት የስልጣን ዘመናቸውን ያጠናቀቁት ፕሬዚደንት ጃካያ ኪክዌቴ የህዝብን ተቃውሞ በመርገጥ ለሶስተኛ የስልጣን ዘመን በተመረጡት በቡሩንዲው አቻቸው ፒየር እንኩሩንዚዛ አንጻር ወይም ለሶስተኛ ጊዜ ለመወዳደር እየተዘጋጁ ነው በሚባሉት የሩዋንዳና የኮንጎ ሪፐብሊክ አቻዎቻቸው አንጻር አዲሱ የታንዛኒያ ፕሬዚደንት ቃለ መሀላ እንደፈጸመ ስልጣናቸውን ይለቃሉ። የጋዜጦች አምድ በግብፅ እጅግ ዘግይቶ የተጀመረው ምክር ቤታዊ ምርጫ፣ የአንዳንድ አፍሪካውያን ሀገራት ፕሬዚደንቶች ዘመነ ስልጣናቸውን ለማራዘም የሚያደርጉት ጥረታቸው የገጠመው ተቃውሞ፣ እንዲሁም የአውሮጳ ህብረትና የተገና አሰጣጥ ፖሊሲው የዛሬው የጋዜጦች አምድ ዝግጅታችን ያተኮረባቸው ናቸው። በቪየና የሚታተመው የኦስትሪያ ዕለታዊ ጋዜጣ ደር ሽታንዳርድ ባለፈው እሁድና ሰኞ በግብፅ የተካሄደው ምክር ቤታዊ ምርጫ የመራጩን ሕዝብ ተሳትፎ ያን ያህል አለመሳቡን አመልክቷል። ጋዜጣው በመቀጠልም እስከ ታህሳስ ይዘልቃል በሚባለው ምክር ቤታዊ ምርጫ ይኸው እውነታ ምናልባት ሊለወጥ እንደሚችል ጋዜጣው ተስፋውን ገልጿል። በምክር ቤታዊው ምርጫ ወቅት በተለይ ወጣቱ በምርጫው ለመሳተፍ ያሳየው ፍላጎቱ ንዑስ ሆኖ ነው የተገኘው። ግብፃውያን ሀገራቸው እንደ አውሮፓውያን ዘመን አቆጣጠር ከ2012 ዓ ም ወዲህ ካለ ምክር ቤት መቆየቷንና አዲስ የሚመረጠው ምክር ቤትም እስካሁን ከነበሩት ምክር ቤቶቹ ሁሉ ብዙ ስልጣን ሊኖረው እንደሚችል ቢያውቁም በምርጫው ለመሳተፍ ያሳዩት ፍላጎታቸው እጅግ ንዑስ ነው ወጣቶቹ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የተካሄደው አብዮት የጠበቁትን ዴሞክራሲያዊ ለውጥ ስላላስገኝላቸው ብቻ ሳይሆን የተመሰቃቀሉትን የግብጽ ጎረቤት ሀገራት ሲመለከቱ ለራሳቸው በወቅቱ ቅድሚያ የሰጡት ዋናው ጉዳይ ሀገሪቱ በሆነ መንገድ የምትረጋጋበትን ሂደት ነው። ይሁን እንጂ የግብጽ አመራር ይህንን የወጣቱን አካሄድ ወጣቶቹ አሁን በፕሬዚደንት አብደልፋታህ አልሲሲ በሚመራው የመንግስት ስርዓት እንደተደሰቱ አድርጎ ሊመለከተው አይገባም። ምክንያቱም በቪየና የሚታተመው ዕለታዊው የኦስትሪያ ጋዜጣ ደር ስታንዳርድ እንደታዘበው ወጣቱ በ2011 ዓ ም ላነሳውና አሁንም ገና መልስ ላላገኘው ሀሳብን የመግለጽ የመሰብሰብ፣ የፕሬስን፣ ወዘተ የመሳሰሉት የመሰረታዊ መብቶቹ መከበር ጥያቄ አሁንም መልስ በመጠበቅ ላይ ነው። በአፍሪካ አዲስ አስገራሚ ጊዜ ተጀምሯል፣ ያለው የጀርመናውያኑ ዕለታዊ ጋዜጣ እዙ ዶቼ የቡርኪና ፋሶ፣ የቡሩንዲ፣ የኮንጎ ኪንሻሳ አሁን ደግሞ የኮንጎ ብራዛቪል ግትር ፕሬዚደንቶች የሀገራቸውን ህገ መንግስት በማስቀየር ስልጣን ዘመናቸውን ለማራዘም የሚያደርጉት ጥረታቸው ወይም ህገ መንግስቱን ያስቀየሩበት ድርጊታቸው የገጠመውን ትልቅ ተቃውሞ አበረታች ብሎታል። ይሁን እንጂ እነዚሁ እድሜ ልክ በስልጣን ለመቆየት በሚፈልጉት ፕሬዝደንቶቻቸው አንጻር ተቃውሞ የሚያሰሙት ወገኖች በየአገሮቻቸው ዴሞክራሲያዊ ስርዓት እንዲተከል የሚያቀርቡት ጥሪያቸው ለብዙዎቹ ህይወት መጥፋት ምክንያት ሆኗል። ተቃውሞዎቹ ተጠናክረው መካሄዳቸው በአፍሪቃ በወጣቱ ትውልድ አራማጅነት የፖለቲካው ለውጥ ሂደት መነቃቃቱን አሳይተዋል። ወጣቶቹ በፖለቲካው ሂደት ውስጥ አብረው መወሰን ይፈልጋሉ። አስተማማኝ የወደፊት ዕድልም እንዲኖራቸው ይሻሉ። ለዚህም ሕይወታቸውን እስከ መሰዋት ድረስ ርቀው ይሄዳሉ። ይህ ቆራጥነታቸው ታዲያ ይላል፣ የጀርመናውያኑ ዕለታዊ ዙዶቼ ጋዜጣ አስተያየቱን ሲደመድም፣ የተቀረውን ዓለም ትብብር ሊያገኝ ይገባል። በቪየና የሚታተመው ዕለታዊው የኦስትሪያ ጋዜጣ ዲፕሬስ ደግሞ በአውሮፓ ሕብረት ሀገራት ለሚታየው የስደተኞች ቀውስ ትኩረት ሰጥቷል። ጋዜጣው በአምዱ ባሰፈረው አስተያየቱ የአውሮፓ ሕብረት አባል ሀገራት መንግስታት የጋራ ኃላፊነት እንዳለባቸው በወቅቱ የረሱት ይመስላል ሲል ተችቷል። አውሮጳ አሁን በስደተኞች ጎርፍ የገጠማትን ችግር ሌላ ሶስተኛ ሀገር እንዲፈታላት አሳልፋ መስጠት አትችልም። አባል ሀገራቱ አውሮጳዊውን ትብብር ለማጉላት ሳይሆን አንዲት ሀገር ይህንኑ ግዙፍ ችግር ብቻዋን ልትወጣው እንደማትችል በመገንዘብ ችግሩን ለመፍታትና ለመቋቋም በጋራ መስራት ይኖርባቸዋል። ስደተኞቹ የሚተላለፉባቸው ሀገራት በወቅቱ ስደተኞቹን ሲያጉላሉ መመልከት እንደ ጋዜጣው አስተያየት በጣም የሚያሳዝን ነው። ይህ ለዘለቄታው ሊሰራ አይችልም። የስደተኞች ጎርፍ ካልቆመ በስተቀር አሁን ስደተኞችን በብዛት የሚቀበሉት ጀርመንና ስዊድን ወደፊት አቅሙ ስለሚጎድላቸው ትልቅ ችግር ሊፈጠር ይችላል። ስለዚህ ገሃዱ የአውሮጳ ህብረት ይህንን ተግዳሮት ለመወጣት በጋራ ካልሰራ ህብረቱ እንደ ህብረት ይዞት የቆየውን ትርጓሜ ያጣል ሲል በቪየና የሚታተመው የኦስትሪያ ዕለታዊ ጋዜጣ ዲፕሬሰ ባሳሰበበት አስተያየቱ። የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ስለ ትኩረት በአፍሪቃ ያላችሁን አስተያየት በተለመዱት አድራሻዎቻችን ላኩልን። እስከሚቀጥለው በደህና ቆዩን።